በመጀመሪያም ዋና ዋና እርሶቹ የኢትዮጵያ ፌዴራል ከፍተኛ ፍርድ ቤት ሶስተኛ ወንጀል ችሎት በአሸባሪነት ተጠርጥረው በታሰሩት ጋዜጠኞችና ፖለቲከኞች ላይ ዛሬ የጥፋተኝነት ብይን አሳለፈ። ፍርድ ቤቱ ጥፋተኛ ሲል ውሳኔ ያሳለፈባቸው ጋዜጠኞች የፍትህ ጋዜጣ አምደኛ ርዕዮት አለሙ፣ ኢትዮጵያን ሪቪው የተባለው ድረገጽ ዋና አዘጋጅ ኤልያስ ክፍሌ እንዲሁም በቅርቡ መታተም ያቆሙ የሳምንታዊው አውራምባ ታይምስ ምክትል ዋና አዘጋጅ ውብሸት ታየ ናቸው። የመጨረሻው ብይን የዛሬ ሳምንት እንደሚሰጥ ተገልጿል። ከትናንት በስቲያ በአፋር ክልል ኤርታሌ አካባቢ አምስት አውሮፓውያን ቱሪስቶችን የገደሉትና ሌሎች አራት ያገቱት ታጣቂዎች እየታደኑ መሆኑን ኢትዮጵያ አስታወቀች። ለደረሰው ጥፋት ኢትዮጵያ እና ኤርትራ እየተወነጃጀሉ ነው። በሌላ በኩል የጀርመን ውጭ ጉዳይ ሚኒስቴር ወደፊት መመሪያ እስኪሰጥ ድረስ ዜጎቹ ወደ አፋር ግዛት እንዳይጓዙ በዛሬው ዕለት ይፋ መግለጫ አውጥቷል። ሁለት ጀርመናውያን መገደላቸውንና ሁለት ጀርመናውያንም እስካሁን የደረሱበት አለመታወቁን አስታውቋል። መቅድሾ ውስጥ ዛሬ በአንድ የስደተኞች መጠለያ ውስጥ የፈነዳ ቦምብ ሁለት ሰዎችን ገድሎ ሶስት አቆሰለ። ፍንዳታው የደረሰው በአካባቢው የተገኘ አንድ ዓለም አቀፍ የጋዜጠኞች ቡድን ስፍራውን በለቀቀ በጥቂት ደቂቃዎች ውስጥ ነበረ። ዜናው በዝርዝር። የኢትዮጵያ ከፍተኛ ፍርድ ቤት ሶስተኛ ወንጀል ችሎት በአሸባሪነት ተጠርጥረው በታሰሩት ሶስት ጋዜጠኞች፣ አንድ ተቃዋሚ ፖለቲከኛና አንድ የፖለቲከኛ ረዳት ላይ ዛሬ የጥፋተኝነት ብይን አሳለፈ። ፍርድ ቤቱ ጥፋተኛ ናቸው ሲል የበየነባቸው ጋዜጠኞች የሳምንታዊው የፍትህ ጋዜጣ አምደኛ ርዕዮት አለሙ፣ መቀመጫው አሜሪካን የሆነው የኢትዮፒያን ሪቪው ድረገጽ ዋና አዘጋጅ ኤልያስ ክፍሌ እንዲሁም በቅርቡ መታተም ያቆመው የሳምንታዊው አውራምባ ታይምስ ምክትል ዋና አዘጋጅ ውብሸት ታየ ናቸው። ኤልያስ ክፍሌ ብይኑ በሌለበት ነው የተላለፈው። የሰብአዊ መብት ድርጅቶች ጋዜጠኞቹና ፖለቲከኞቹ እንዲፈቱ በተደጋጋሚ ጥሪ ሲያስተላልፉ ነበረ። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል አምስቱ ተከሳሾች ጥፋተኛ መሆናቸውን የሚያረጋግጥ ማስረጃ ይኖራል ብሎ እንደማያምን አስታውቋል። በድርጅቱ የኢትዮጵያ ጉዳይ ተመራማሪ ክሌር ቤስተን አምስቱ ተከሳሾች የሕሊና እስረኞች ናቸው ሲሉ፣ በሂዩማን ራይትስ ዎች የአፍሪቃ ጉዳይ ከፍተኛ ተመራማሪ ሌስሊ ሌፍኮ ደግሞ በአምስቱ ላይ የተላለፈው ብይን ኢትዮጵያ የጸረ ሽብሩን ሕግ ነጻ ዘገባንና ሰላማዊ የፖለቲካ አካሄድን ለማፈን እንደምትጠቀምበት ያረጋግጣል ብለዋል። ጥፋተኛ የተባሉት አምስት ተከሳሾች በሰኔ ወር ነበረ የጸረ ሽብርን ህግ በመተላለፍ ተጠርጥረው የታሰሩት። የኢትዮጵያ መንግስት ቃል አቀባይ አቶ ሽመልስ ከማል አምስቱ ተከሳሾች በመሰረተ ልማት፣ በቴሌኮሚኒኬሽንና በኃይል አስተላላፊ መስመሮች ላይ ጥቃት ለመጣል በማቀድ ተሳትፈዋል ሲሉ መናገራቸውን አሶሲትድ ፕሬስ ዘግቧል። በዜና አገልግሎቱ ዘገባ መሰረት ተከሳሾቹ በሞት የሚያስቀጣ ብይን ድረስ ሊተላለፍባቸው ይችላል። የመጨረሻው ብይን የዛሬ ሳምንት እንደሚሰጥ ተገልጿል። ከትናንት በስቲያ በአፋር ክልል ኤርታሌ አካባቢ አምስት አውሮፓውያን ቱሪስቶችን የገደሉትን እና ቢያንስ ሁለት ቱሪስቶችንና ሁለት ሀገር አስጎብኚዎችን ያገቱትን ታጣቂዎች እያደነች መሆኑን ኢትዮጵያ አስታወቀች። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የኢትዮጵያ የጸጥታ ኃይሎች ለዚሁ ተግባር በአካባቢው እንደሚገኙ አስታውቀዋል። የኢትዮጵያ መንግስት ጥቃት አድራሾቹ የኤርትራ መንግስት ያሰለጠናቸው ታጣቂ ቡድኖች ናቸው ሲል ከሷል። አምባሳደር ዲና ሙፍቲ ዛሬ እንዳሉት የኤርትራ መንግስት የዚህ አይነት ምግባር ሲፈጽም የአሁኑ የመጀመሪያ አይደለም። የእነዚህ አደጋ አድራሽ ሰዎች በአስመራ መንግስት የሰለጠኑ እና የታጠቁ ናቸው። ይሄ አዲስ ነገር ሳይሆን ቀደም ሲልም የአስመራ መንግስት ኢትዮጵያን ጨምሮ አካባቢውን ሀገሮች ለመተራመስ የሚያደርጋቸው እንቅስቃሴዎች አካል ነው። ኤርትራ ክሱን አስተባብላለች። አቶ አሊ አብዶ የኤርትራ የማስታወቂያ ሚኒስትር እንዳሉት አደጋውን የኢትዮጵያ መንግስት ሳያደርሰው አይቀርም የህወሀትን የኢትዮጵያን አላልኩም። ምክንያቱም ኢትዮጵያ የተከበረች ሀገር ናት እና የህወሀትን ባለሥልጣናት ያለፈ ታሪክና ባህሪ ስንመለከት ይህ በህወሀት ስርዓት ተፈጽመዋል የሚለውን ከግምት አላስወጣውም። ምክንያቱም በዊኪሊክስ እንደተጠቀሰው ከዚህ በፊትም እንዲህ አይነት የሽብር ምግባር ርዕሰ ከተማ አዲስ አበባ ውስጥ ፈጽመዋል። ስለዚህ ይህ በህወሀት ስርዓት ተፈጽመዋል የሚለውን ከግምት አላስወጣውም። የ አገር የአገር ጎብኚዎቹ ግድያና እገታ ጉዳይ ዝርዝር ሁኔታ እየተጠና መሆኑን የኢትዮጵያ መንግስት አስታውቋል። የጀርመን ውጭ ጉዳይ ሚኒስቴር መስሪያ ቤት በበኩሉ ወደፊት መመሪያ እስኪሰጥ ድረስ ዜጎች ወደ በረሃማው የአፋር ግዛት እንዳይጓዙ በዛሬ ዕለት ይፋ መግለጫ አውጥቷል። ከትናንት በስቲያ ሌሊት በደረሰ ጥቃት አምስት አገር ጎብኚዎች ከመካከላቸው ሁለት ጀርመናውያን መገደላቸውንና ሁለት ጀርመናውያን አገር ጎብኚዎችም እስካሁን የደረሱበት አለመታወቁን የጀርመን ውጭ ጉዳይ ሚኒስቴር ዛሬ አስታውቋል። ውጭ ጉዳይ ሚኒስትር ጊዶ ቨስተር ቨለ ስለታገዱት ሁለት ጀርመናውያን በሰጡት አስተያየት ሰዎቹ የሚገኙበትን ሁኔታ ለማጣራት የሚቻለው ሁሉ ጥረት እንደሚደረግ ተናግረዋል። ጀርመናውያን ዜጎቻችን ምን እጣ ፈንታ እንደገጠማቸው ለማጣራት የተቻለውን ሁሉ እናደርጋለን። አስከፊ ሁኔታ እንዳይደርስባቸው መክታት እንደምንችልም ተስፋ እናደርጋለን። በአደጋው ከቆሰሉት መካከል ለሁለቱ የመጀመሪያ ሕክምና እርዳታ ያደረጉት የመቀሌ ዩኒቨርሲቲ ሬፈራል ሆስፒታል የቀዶ ሐኪም ዶክተር በርሄ ገብረስላሴ ቁስለኞቹ የደረሰባቸውን ጉዳት ለዶች ቨለ እንዲህ ሲሉ አስረድተዋል። አንዱ እንግሊዛዊ፣ አንደኛው ደግሞ ቤልጅማዊ ነው። ያ ሁለቱም በጥይት ተመተው ነው የመጡት። አንደኛው ሳምባው አካባቢ ነው የተመታው። ሁለተኛው ደግሞ እግሩ አካባቢ ገብቶ ጥይቷ ወደ ላይ ወደ ትንሽ ከሆዱ በታች አካባቢ ነው ያለችው። እስካሁን ድረስ ያው ጤናው ሙሉ በሙሉ ደህና ነው ያለው፣ ይቺ የገባችው ጥይት አለመውጣት ካልሆነ በስተቀር ማለት ነው። የሁለተኛው ያለው ሁኔታ እሱ ሳምባው አካባቢ ነው ያለው። ያው የእሱ ትንሽ ሁኔታው ትንሽ አስቸጋሪ ነው። ይህ ዶች ቨለ ነው። መቅድሾ በሚገኝ በሰዎች በተጨናነቀ አንድ የስደተኞች መጠለያ ውስጥ ዛሬ የፈነዳ ቦምብ ሁለት ሰዎችን ገድሎ ሶስት አቆሰለ። በአደጋው አንድ ስደተኛና አንድ ወታደር ናቸው የተገደሉት። ፍንዳታው የደረሰው በአካባቢው የተገኘ አንድ ዓለም አቀፍ የጋዜጠኞች ቡድን ስፍራውን ከለቀቀ ከ20 ደቂቃ በኋላ ነበረ። ከጋዜጠኞቹ መካከል የአሶሲየትድ ፕሬስ፣ የፈረንሳይ ዜና አገልግሎትና የቢቢሲ ጋዜጠኞች ይገኙበት ነበረ። የስደተኞቹ መጠለያ የጥቃት ኢላማ መሆኑ ስደተኞቹን አስገርመዋል። ስልጣን ለሚለቁት ለየመኑ ፕሬዝዳንት አሊ አብደላ ሳልህ ያለመከሰስ መብት እንዲሰጣቸው የሚጠይቀው ረቂቅ ሕግ ዛሬ ተሻሻለ። የተሻሻለው ሕግ የፕሬዝዳንቱ ረዳቶች በረቂቁ ይሰጣቸው የነበረው ከለላ ላይ ገደብ ይጥላል። በዚሁ መሰረት ረዳቶቻቸው ጥበቃ የሚያገኙት በፖለቲካ ጉዳዮች ብቻ ይሆናል። ከባድ ትችት የቀረበበት የቀደመው ረቂቅ ሕግ ለሳልህ ተባባሪዎች በሙሉ ከለላ የሚሰጥ ነበረ። የፓኪስታን ጠቅላይ ሚኒስትር ዩሱፍ ራዛ ጊላኒ ከዚህ ቀደም ስለተነሳባቸው ጥርጣሬ ዛሬ ከፍተኛ ፍርድ ቤት ቀረቡ። የጠቅላይ ሚኒስትር ጅላኒ ዛሬ ፍርድ ቤት መቅረብ መንግስት ለሀገሪቱ ከፍተኛ ፍርድ ቤት እጁን መስጠቱን እንደሚያመለክት ተንታኞች አስታውቀዋል። ጠቅላይ ሚኒስትር ጅላኒ ዛሬ ፍርድ ቤት እንዲቀርቡ የላኳቸው ፕሬዚዳንት ዛርዳሪ ራሳቸው ናቸው። ፕሬዚዳንቱ፣ ጠቅላይ ሚኒስትሩና ሌሎች የሀገሪቱ ባለስልጣናት ስለሚጠረጠሩበት የሙስና ወንጀል ፍርድ ቤት እንዲቀርቡ በተደጋጋሚ የተደረገላቸውን ጥሪ አሻፈረኝ ብለው ነበረ። ጠቅላይ ሚኒስትሩ ዛሬ ፍርድ ቤት መቅረባቸው ጠቅላይ ፍርድ ቤቱ ጉዳዩን እንደገና እንዲያንቀሳቅስ ምክንያት ሆኗል። ይህ ዶችቨለ ነው። ከዶችቨለ ዜናውን ለማብቃት እንሆ ዋና ዋና እርሶቹን በድጋሚ የኢትዮጵያ ፌዴራል ከፍተኛ ፍርድ ቤት ሶስተኛ ወንጀል ችሎት በአሸባሪነት ተጠርጥረው በታሰሩት ጋዜጠኞችና ፖለቲከኞች ላይ ዛሬ የጥፋተኝነት ብይን አሳለፈ። ፍርድ ቤቱ ጥፋተኛ ሲል ውሳኔ ያሳለፈባቸው ጋዜጠኞች የፍትህ ጋዜጣ አምደኛ ሪዮት አለሙ፣ ኢትዮፕያን ሪቪው የተባለው ድረገጽ ዋና አዘጋጅ ኤልያስ ክፍሌ እንዲሁም በቅርቡ መታተሚያ ቆመው የሳምንታዊው አውራምባ ታይምስ ምክትል ዋና አዘጋጅ ውብሸት ታየ ናቸው። የመጨረሻው ብይን የዛሬ ሳምንት እንደሚሰጥ ተገልጿል። ከትናንት በስቲያ በአፋር ክልል ኤርታሌ አካባቢ አምስት አውሮፓውያን ቱሪስቶችን የገደሉትና ሌሎች አራት ያገቱት ታጣቂዎች እየታደኑ መሆኑን ኢትዮጵያ አስታወቀች። ለደረሰው ጥፋት ኢትዮጵያና ኤርትራ እየተወነጃጀሉ ነው። በሌላ በኩል የጀርመን ውጭ ጉዳይ ሚኒስቴር ወደፊት መመሪያ እስኪሰጥ ድረስ ዜጎቹ ወደ አፋር ግዛት እንዳይጓዙ በዛሬ ዕለት ይፋ መግለጫ አውጥቷል። ሁለት ጀርመናውያን መገደላቸውንና ሁለት ደግሞ እስካሁን የደረሱበት አለመታወቁን አስታውቀዋል። መቀድሾ ውስጥ ዛሬ በአንድ የስደተኞች መጠለያ የፈነዳ ቦምብ ሁለት ሰዎችን ገድሎ ሶስት አቆሰለ። ፍንዳታው የደረሰው በአካባቢው የተገኘ አንድ ዓለም አቀፍ የጋዜጠኞች ቡድን ስፍራውን በለቀቀ በጥቂት ደቂቃዎች ውስጥ ነበረ። ዜናው በዚሁ አበቃ።